ሱዳን የኢትዮጵያ ኃይሎች ድንበር ላይ ወታደሮችን ይዘው ገድለውብኛል ስትል ያቀረበችውንና አዲስ አበባ ውድቅ ያደረገችውን ውንጀላ በለም መሬት ሳቢያ ለአስርት ዓመታት የቆየውን ጸብ እንዲቀሰቀስ አድርጎታል ይላል አዣንስ ፍራንስ ፕሬስ በርዕሱ ላይ ያሰፍረው ዘገባ። ስመኝሽ የቆየ እንደሚከተለው ታቀርበዋለች። አልፋስካ በተሰኘው መሬት ዙሪያ ላለው ውዝግብ መላ መጥፋቱ የደቀነው አደጋ የቀጠናውን መሪዎች ያስደነገጠ ሲሆን በመሬትና ውሃ ምክንያት ተቀናቃኝ የሆኑት ሱዳንና ኢትዮጵያ መካከል ያለውን ውጥረትም አስፍቶታል። ያሳለፍነው ሰኞ ካርቱም የኢትዮጵያ ሰራዊት ሰባት ወታደሮቿንና አንድ ሲቪል በአጨቃጫቂው አልፋስካ ምክንያት ባለፈው ሳምንት ገድለውብኛል ብላ ክስ ማቅረቧን ተከትሎ አዲስ አበባ የሚገኙትን አምባሳደሯን ጠርታ እንደምታነጋግር አስታውቃ ነበር። ሱዳን እንደምትለው ሰኔ 15 ቀን ወታደሮቿ ከድንበሯ ክልል ውስጥ ታግተው ወደ ኢትዮጵያ ከተወሰዱ በኋላ ተገለውና አካላቸው ጎሎ በአደባባይ ታይተዋል። ሁለቱም ሀገሮች የይገባኛል ጥያቄ በሚያነሱበት አጨቃጫቂ የድንበር አካባቢ ተገኝተው ጉብኝት ያደረጉት የሱዳን ሰራዊት መሪ አብዱልፈታህ አልቡራን በመሬታቸው ላይ ምንም አይነት አዲስ እንቅስቃሴ ወይም መተላለፍ እንዳይፈቅዱ ለወታደሮቻቸው ነግረዋቸዋል። እንደ አውሮፓውያን አቆጣጠር በጥቅምት 2021 ዓ.ም ከተካሄደው የመንግስት ግልበጣ በኋላ በስልጣን ላይ የሚገኘው ሰራዊት ይህ የሸፍጥ ድርጊት የሚታለፍ አይደለም፣ ሲል ገልጿል። የኢትዮጵያ ሰራዊት በበኩሉ በተባለው ግድያ ውስጥ እጁ በምንም መልኩ እንደሌለበት በመግለጽ ምላሽ የሰጠ ሲሆን ትዕዛዝ ከተሰጠው ግን የሱዳን ኃይሎችን ከተያዙ መሬቶች እንደሚያስለቅቅ ቃል ገብቷል። አዲስ አበባ በበኩሏ የደረሰው አደጋ በአካባቢው ሚሊሻዎች ጋር በተደረገ ግጭት መሆኑንና የሱዳን ኃይሎች የኢትዮጵያን ድንበር ጥሰው መግባታቸውን ገልጻ ከሳለች። በሁለቱ ሀገራት ወታደራዊ ኃይሎች መካከል የሚደረገው ማስፈራራት እየተጠናከረ መሄዱን ተከትሎ የአፍሪካ ሕብረትና የቀጠናው መሪዎች ሁኔታው እንዲበርድ ጥሪ እያቀረቡ ነው። የኢትዮጵያ ጠቅላይ ሚኒስትር ለጋራ ፍላጎታችንና ለጥሩ ጉርብትናችን ስንል በሚል በ አረብኛ ጽሑፍ ባስተላለፉት መልእክትም መታቀብንና መረጋጋትን ጠይቀዋል። በእርግጥ ሁለቱ ሀገራት በሚጋሩት ድንበር ላይ በሚገኘው ለመሬት ምክንያት የተፈጠረው አለመረጋጋት ቀደም ሲል ደርሶ ከነበረው ደም አፋሳሽ ግጭት የራቀ ነው። በህዳር ወር ላይ ከኢትዮጵያ ሰራዊት ጋር ቁርኝት ያላቸው የታጠቁ ሚሊሺያዎች በአልፋስካ ላይ ስድስት የሱዳን ወታደሮችን መግደላቸውን ጠቅሶ የሱዳን ሰራዊት የከሰሰ ሲሆን አዲስ አበባ ይህንንም ክስ ውድቅ አድርጋ ነበር። በኢትዮጵያ የሚገኙትን የአማራና የትግራይ ክልሎች ከሱዳን ገርዳፍ ክልል ጋር በሚያገናኘውና በሁለት ወንዞች በተከበበው አልፋስካ መሬት ዙሪያ የሚደረገው እሰጥ አገባ ከቅኝ ግዛት ዘመን የጀመረ ነው። አልፋስካ ወደ 120 ስኩዌር ኪሎ ሜትር የሚሸፍን ሲሆን ባለሙያዎች እንደሚሉት በድንበር አካባቢ የሚገኘው ቁልፍ ዞን 250 ስኩዌር ኪሎ ሜትር የሚሆን ቦታ ነው። ከአንድ ክፍለ ዘመን በፊት በቅኝ ግዛት ወቅት የተፈረመ ስምምነት ምስራቃዊ አልፋስካ ድንበርን ለሱዳን እንዲሆን በማድረግ ዓለም አቀፍ ድንበሩ እንዲካለል አድርጓል። ከዛ ቀጥሎ ባሉት አስርት ዓመታት ግን በሺዎች የሚቆጠሩ የ ኢትዮጵያ ገበሬዎች በዝናብ ወቅት አካባቢውን በማረስ ሰብሎችን ቢያበቅሉበትም በተለያዩ ጊዜያት የሱዳን ወታደሮች ከአካባቢው ያባረሯቸዋል። እንደ አውሮፓውያን አቆጣጠር በ1995 በወቅቱ የግብጽ ፕሬዝዳንት የነበሩት ሆስኒ ሙባረክ አዲስ አበባን ሲጎበኙ የተደረገውን የግድያ ሙከራ ተከትሎ በአዲስ አበባና በካርቱም መካከል ያለው ግንኙነት ሻከረ። ለጥቃቱ ሱዳንን ተጠያቂ ያደረገችው ኢትዮጵያ ወታደሮቿን ወደ አልፋ ስካ ላከች። ከዛን ጊዜ ወዲህ በሺዎች የሚቆጠሩ የኢትዮጵያ ገበሬዎች በአካባቢው በመስፈር ለኢትዮጵያ መንግስት ግብር ይከፍላሉ። በካርቱምና በአዲስ አበባ መካከል ለዓመታት የተካሄዱ ድርድሮችም ምንም አይነት ስምምነት ላይ መድረስ አልቻሉም። አልፋስካ በኢትዮጵያ አስቸጋሪ ሁኔታ ውስጥ ከሚገኘውና ከጥቅምት 2013 ዓ ም ጀምሮ በፌዴራል ኃይሎችና በህወሀት መካከል ደም አፋሳሽ ግጭት ከተካሄደበት የትግራይ ክልል ጋር ይዋሰናል። ግጭቱን የሸሹ በሺዎች የሚቆጠሩ ኢትዮጵያውያን ስደተኞች ወደ ሱዳን በመግባታቸው በሁለቱ ሀገራት መካከል ያለውን ውጥረት አባብሶታል። በጦርነት ወቅት ጠቅላይ ሚኒስትር አብይ በከፍተኛ ሁኔታ የተማመኑት በአማራ ክልል ኃይሎች ላይ ቢሆንም ዲፕሎማቶች ለሰላም ንግግሮች ግፊት ማድረጋቸውን ተከትሎ በመካከላቸው አለመግባባት ተፈጥሯል። በርካታ የአማራ ባለስልጣናት አልፋስካ ህጋዊ መሬታቸው እንደሆነ የሚያምኑ በመሆናቸው አንዳንድ ተንታኞች ጉዳዮች ምናልባት ጠቅላይ ሚኒስትር አብይ በግዛት ይገባኛል ፍላጎታቸው ላይ ውሳኔ ለመስጠት ችግር ይገጥማቸው ይሆናል ብለው ይፈራሉ። ሱዳንም ሆነ ኢትዮጵያ በሀገራቸው ውስጥ አሳሳቢ ኢኮኖሚያዊና ፖለቲካዊ ችግሮችን እያስተናገዱ ነው። ኢትዮጵያ ከትግራይ በተጨማሪ በቤኒሻንጉልና በኦሮሚያ ክልሎች የሚነሱ ውስጣዊ ሁከቶች አሉባት። በጥቅምት ወር በተካሄደ የመፈንቅለ መንግስት ቡርሃን ስልጣን በያዙባት ሱዳን ደግሞ የሲቪል አገዛዝ እንዲኖር የሚጠይቁ ሰላማዊ ሰልፎች በኃይል እንዲበተኑ ሲደረጉ ቆይተዋል። በእርሻ መሬት ላይ የሚካሄደው የድንበር ላይ ይገባኛል ጥያቄ በሁለቱ ሀገራት መካከል የሚገኝ የተፈጥሮ ሀብት ዙሪያም ስጋት ፈጥሯል። በተለይ ደግሞ ኢትዮጵያ በአባይ ላይ በምትገነባው ግዙፍ ግድብ ላይ የአባይ ወንዝ ተፋሰስ ሀገሮች መካከል አንዷ የሆነችውና በግድቡ አሞላልና እንቅስቃሴ ዙሪያ አሳሪ ስምምነት እንዲደርስ ግፊት ከምታደርገው ግብጽ ጎን ለጎን ሱዳን የኢትዮጵያ ህዳሴ ግድብ የውሃ አቅርቦቷን ስጋት ውስጥ ይከታል ብላ ታምናለች። ኢትዮጵያ ግን ግፊቱን ተቋቁማ በየካቲት ወር ላይ በግድቡ አማካኝነት ኤሌክትሪክ ማመንጨት መጀመሯን አስታውቃለች።